ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ታህሳስ 15 2014 ዓ ምት ነው። አብራችሁን ካመሻችሁ ቀጣዮቹን ጉዳይ ውጭ ትሰማላችሁ። ያው በርካታ መንፈሳዊ ጉዞም ሲካሄድበት የነበረ ስለሆነ ምንም አይነት ችግር እንኳን ቢኖር ሰው ወደ ቦታው ከመሄድ አይቀርም። ዘንድሮ ግን ከፈጣሪ ጋር ያው አሁን ባለበት ሁኔታ ላሊበላ ሰላማዊ ሁኔታ ያለው ሰዎች ቢሮ መጎብኘት ይችላሉ። አቶ ስላሺ ግርማን የሰማናቸው በኢትዮጵያ የቱሪዝም ሚኒስቴር የመዳረሻና መሰረተ ልማት ሚኒስቴር ዴኤታ ናቸው። በሰሜን ኢትዮጵያ የሰነበተው ጦርነት በታሪካዊ መስህቦች ላይ ስላደረሰ ውድመትና ሁኔታዎችን ለማሻሻል እየተወሰዱ ስላሉ እርምጃዎች ቆየት ብለው ይነግዱናል ለመሽግ ላይ ያጋጋርኩኝ በቢዝነስ ኢንተርፕሪነርሽፕ ትራክ ማለት ነው የነበረው ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዛ ያሉትን እና በጣም ትልቅ ኢንፑት አለው። የአልባስ ንድፍ ባለሙያዋን ትዕግስት ሰይፍን ነው አሁን ደግሞ የሰማናት። በሙያዋ በቅርቡ ስላገኘችው ዓለም አቀፋዊ ሽልማትና ተያያዥ ጉዳዮች በምሽቱ ታጫውተናለች። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ዘ ይመራለው ኤልያስ አስማሪያ ደግሞ የድምፅ ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን እንስማ። ስመኝሽ ቆየ፣ አመሰግናለሁ ሀብታሙ። በርካታዎቹ የዲሞክራቲክ ፓርቲ አባል የሆኑ አርባ ስድስት ህግ አውጪ የምክር ቤት አባላት ትላንት ሰኞ ለፕሬዚዳንት ባይደን በጻፉት ደብዳቤ በአፍጋኒስታን እየተባባሰ ያለውን ሰብአዊ ቀውስ ትኩረትና ጊዜ ሰጥተው በአፋጣኝ እልባት እንዲሰጡ አሳስበዋል። ህግ አውጪዎች ባይደን በአፍጋኒስታን ላይ ተፈጻሚ በመሆን ላይ የሚገኘው ማዕቀብ እንዲላላ ታሊባን አፍጋኒስታንን ከተቆጣጠረ በኋላ ዋሽንግተን በአፍጋኒስታን ማዕከላዊ ባንክ የውጭ መጠባበቂያ ገንዘብ ላይ የጣለችውን እገዳ በማንሳት በአስቸኳይ እንድትለቅ በደብዳቤያቸው መጠየቃቸው ተገልጿል። ዋይት ሀውስ ትላንት በሰጠው ምላሽ የተያዘውን ገንዘብ አስመልክቶ እጁ የታሰረ መሆኑን ገልጾ በአፍጋኒስታን የደረሰውን ሰብአዊ ቀውስ ለመርዳት ግን የምታደርገውን ጥረት ትቀጥላለች ብሏል። የተጣለውን ማዕቀብና በድንገት የተቋረጠው አለም አቀፉ ረዴት ላለፉት ሀያ ዓመታት በውጭ እርዳታ ጥገኛ ሆኖ የቆየውን የአፍጋኒስታንን ምጣኔ ሀብት በእጅጉ የጎዳው መሆኑ ተመልክቷል። ዩናይትድ ስቴትስ የአፍጋኒስታንን መጠባበቂያ የምንዛሬ ክምችት የሆነውን 9.4 ቢሊዮን ዶላር በመውረስ መያዟ ለአፍጋኒስታን ባንኮች ችግር መፍጠሩን በሀገሪቱ ላለው የዋጋ ግሽበትን መባባስና የግል ቢዝነሶችንም በመጉዳት ምጣኔ ሀብቱ በከፍተኛ አደጋ ላይ እንዲወድቅ ማድረጉን የሕግ አውጪዎቹ በደብዳቤያቸው አመልክተዋል። የተባበሩት መንግስታት አርባ ሚሊየን ከሚሆነው የአፍጋኒስታን ሕዝብ ግማሽ ያክሉ ለከፍተኛ ረሀብ የተጋለጠ መሆኑን ሲያስታውቅ አንድ ሚሊየን የሚሆኑ ህጻናት በከፍተኛ የምግብ እጥረት በሞት አፋፍ ላይ የሚገኙ መሆናቸውን አመልክቷል። በዩናይትድ ስቴትስ ምክር ቤት ህንጻ ላይ እንደ አውሮፓውያን አቆጣጠር ጥር 6 220 ዓ.ም በደረሰ የአመፅ ጥቃት ተሳታፊ በመሆን አንድ የፖሊስ ባልደረባ ላይ ጥቃት የፈጸመ አንድ ሰው ወደ አራት ዓመት የተቃረበ የሶስት ዓመት ከአስር ወር እስር የተፈረደበት መሆኑ ተገልጿል። ውሳኔው የተላለፈበት ዴቪድ ቶምሰን የተባለው የ28 ዓመት ወጣት በጻፈው ደብዳቤ መጸጸቱን አስታውቋል። በወቅቱ ከሌሎቹ ባልደረቦቹ ጋር ሆኖ የምክር ቤቱን ህንጻ ሰብረው የገቡ ሰዎችን ለሁለት ሰዓት ያክል ይታገሉ በነበሩ ፖሊሶች ላይ ባደረሰው ጥቃት ይቅርታ መጠየቁ ተመልክቷል። ውሳኔውን የሰጡት የዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኛ ሮይስ ላምበርዝ፣ በዚያን ቀን በምክር ቤቱ የተፈጸመው ጥቃት በሀገራችን ባለው የሕግ የበላይነት ላይ የተፈጸመ ጥቃት ነው ማለታቸውም ተዘግቧል። ሄይቲ ውስጥ ባለፈው ሳምንት በአንድ የነዳጅ ተሽከርካሪ ቦቴ ላይ በደረሰ የፍንዳታ አደጋ ቆስለው የነበሩ በርካታ ሰዎች በመሞታቸው በአደጋ የሞቱት ሰዎች ቁጥር ከዘጠና በላይ መድረሱን የሀገሪቱ ባለስልጣናት ትላንት ሰኞ ባወጡት መግለጫ አስታውቀዋል። አደጋው የደረሰባት የካብሄቲ ከተማ ረዳት ከንቲባ አሁን ድረስ በአደጋው የሞቱትና ሊሞቱ የሚችሉትን ሰዎች ቁጥር አለመታወቁን ገልጸዋል። በርካታ ሰዎች ሆስፒታል እንደሚገኙም ተናግረዋል። ቀደም ሲል በተሰጠው መግለጫ 75 ሰዎች የሞቱ ሲሆን 47 የሚሆኑት ደግሞ ክፉኛ መቃጠላቸው ተነግሯል። አድማጮች፣ ለሰዓቱ የያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። በማህበራዊ መገናኛዎች በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። ወደ ቀዳሚ ጉዳይ እንሻገር። በሰሜን ኢትዮጵያ የሰነበተው ጦርነት በርካታ የጎብኚ መዳረሻዎችን መጉዳቱ እየተነገረ ነው። ይህ ቢሆንም የኢትዮጵያ መንግስት ጎብኚዎች ዳግም ወደ ስፍራዎች እንዲያመሩ የሚያበረታቱ ስራዎችን መጀመሩ ተሰምተዋል። ይሄ ቢሆንም ግን የስፍራዎቹ ወቅታዊ የደህንነት ሁኔታ ግን አጠያቂ መሆኑ አልቀረም። በተያያዥ ጉዳዮች ላይ ማብራሪያ ለማግኘት አመሻሹን አቶ ስለሺ ግርማን በሰልክ አግኝቻችኋለሁ። አቶ ስለሺ በቱሪዝም ሚኒስቴር የመዳረሻና መሰረተ ልማት ሚኒስትር ዴኤታ ናቸው። አስቀድመው ጦርነቱ ስለተዋቸው ውድመቶች ያብራሩልናል በአሁኑ ሰዓት እስካሁን ድረስ የተወሰኑ መረጃዎችን ለማሰባሰብ ሞክረናል። በርካታ ቅርሶች ለምሳሌ በትግራይ የአልነጃሽ መስጂድን ጨምሮ በበርካታ ቅርሶች ላይ ውድመት ደርሰዋል። በአማራ ክልል በጨጨሆ መድኃኔዓለም በደቡብ ጎንደር በሚገኙ የተለያዩ አብያተ ክርስቲያናት በወሎ በሰሜን ወሎ በደቡብ ወሎ በርካታ ቅርሶች ላይ የደረሰ ጉዳት አለ። በተለይ ሃይማኖት ተቋማት ላይም ጭምር በመሰረተ ልማቱ ስናይ ላሊበላ ኤርፖርት ጉዳት ደርሶበታል። የአክሱም ኤርፖርት ጉዳት ደርሶበታል። በአንዳንድ ቦታዎች ላይ ለቱሪዝሙ ይጠቀሙባቸው የነበሩ መንገዶችም ጭምር የተጎዱ አሉ። ቱሪስቶች ከመጡ በኋላ ያርፉባቸው፣ ይመገቡባቸው የነበሩ ሆቴሎች፣ ሎጆች፣ ሪዞርቶች እና ሬስቶራንቶችም ጭምር ደርሰባቸዋል፣ ደርሶባቸዋል። የደረሰው ጠቅለል ያለ ጉዳት በአጠቃላይ በቱሪዝም ዘርፉ ላይም ጉዳቱ ምን ይመስላል? ጉዳቱ ምን ይሆናል? ጉዳቱ እጅግ በጣም ከፍተኛ ነው። እንግዲህ በሁለት መልኩ ሊታይ ይችላል። በአንዱ ዘርፍ የደረሰው ጉዳት በገንዘብ ቢተመን እንግዲህ በቢሊዮኖች የሚቆጠር ውድመት ነው የደረሰው ማለት ነው። በሁለተኛ ደረጃ አገልግሎት ሰጪ ተቋማት ተጎድተዋል ማለት፣ ለምሳሌ የሆቴሎች አጠቃላይ የቱሪስት አገልግሎት ሰጪ ተቋማት ከስራ ውጭ ስለሆኑ ጉዳት ስለደረሰባቸው በእነኝህ ሁሉ ተቀጥረው ይሰሩ የነበሩ በርካታ በሺዎች የሚቆጠሩ ዜጎች ከስራቸው ተነጥለው ስራ አልባ ሆነው ነው ያሉት ማለት ነው እና በገንዘብም አጠቃላይ ስራ መሰናቀልም ላይ ጉዳት አደርሰዋል። ሌሎች የስነ ልቦናና ማህበራዊ ቀውሶችን በተጨማሪ ማለት ነው። በትግራይ ሀይሎች ስር ከነበሩት ከተሞች መካከል አንዷ የብዙ ቅርሶች መናሀሪያ የነበረችው የላሊበላ ከተማ ነበረች። የላሊበላ ከተማ ከሰሞኑ ተለቃለች። የኢትዮጵያ መንግስት ባለስልጣናት ጎብኚዎች ገናን በከተማዋ እንዲያከብሩ ጥሪ እያቀረቡ ነው። ከተማዋ ገና ከጦርነት እንደመላቀቋ ጎብኚዎችን የማስተናገድ አቅሟ ምን ያክል ነው? የደህንነት ሁኔታውስ? ያን ያህል የሚያስተማምን ምን? ወይ ጥሩ ጥያቄ ነው። በቱሪዝም ሚኒስቴር ሚኒስትር ጥናት እያስጠናና ያለ ነው። አሁን ራይት ነው መሬት ላይ ያለውን እውነታ ሊያሳይ የሚችል ደረጃ፣ እንዲሁም በክልሉ መንግስት፣ በአማራ ክልል መንግስት ከፍተኛ ጥናት እየተካሄደ ነው። እስካሁን ባለው መረጃ የላሊበላ ከተማ ገናን ለማክበር ያለምንም ችግር ይችላል የሚል መረጃ ነው እጃችን ላይ ያለው። የቤተክርስቲያኑ አስተዳደር፣ የከተማው አስተዳደር እና ህዝብ በተለይ በቱሪዝም ዘርፍም አገልግሎት ሲሰጡ የነበሩ ተቋማቶቹ ላይ ጉዳት ቢደርስም በድንኳንም ባሉ አማራጭ በአጭር ጊዜ ቶሎ ተስተካክለው አገልግሎት መስጠት በሚችሉ የሆቴል አገልግሎቶችን ጭምር እንግዶችን ተቀብሎ ለማስተናገድ ከፍተኛ ዝግጅት እየተደረገ ነው ያለው። እኛ በቱሪዝም ሚኒስትሪም ከኤርፖርት ድርጅት ጋር በመነጋገር የኤርፖርቱ በአጭር ጊዜ ውስጥ አትሊስት በሊስት ፖሲብል ኳሊቲ ሰርቪስን ቢሆን ስራውን ቤዚክ ቤዚክ ሰርቪሱን መስጠት በሚችልበት ደረጃ ቶሎ ተመልሶ አገልግሎት እንዲሰጥ ሌሎች አማራጮችንም በጎንደር በባህር ዳር በአውሮፕላን በመጓዝ በቅርብ ርቀት ስለሆነ በመኪና ቀሪውን ኪሎሜትር እየተጓዙ ሰዎች መጎብኘት እንዲችሉ ያው በርካታ መንፈሳዊ ጉዞም ሲካሄድበት የነበረ ስለሆነ ምንም አይነት ችግር እንኳን ቢኖር ሰው ወደ ቦታው ከመሄድ አይቀርም። ዘንድሮ ግን ከፈጣሪ ጋር ያው አሁን ባለበት ሁኔታ ላሊበላ ሰላማዊ ሁኔታ ያለው ሰዎች የሚሄደው መጎብኘት ይችላሉ ማየት ይችላሉ ማለት ነው። ተጨማሪ ጥናቶች እያደረግን ነው። የሚቀየሩ ነገሮች ካሉም እናሳውቃለን። ከትግራይ ክልል አስተዳደር ጋር ያለው ግንኙነት ከተቋረጠ በርካታ ወራትን አስቆጥሯል። ያም ቢሆን በትግራይ ክልል ውስጥ ስለሚገኙ ቅርሶች የደህንነት ሁኔታ ቀደም ብለው ከተገለጹት በተጨማሪ ምን መረጃ አለ? መረጃዎችን ለማግኘትስ ጥረትስ ተደርጎ ይሆን? ያ በእኛ በኩል በቱሪዝም ሚኒስቴር፣ በተለይ በተጠሪ ተቋማችን የቅርስ ጥበቃ ባለስልጣን በኩል አክሰስ ማድረግ በሚችሉት በአንድ ወቅት በጦርነቱ መሀል መረጃ ማግኘት የሚቻልበት ጊዜ ስለነበር በዛን ጊዜ ድረስ የነበሩ መረጃዎች ተሰብስበዋል። ቅድም ስጠቅሳቸው የነበሩት የናአል ነጃሺ አክሱም አካባቢ የደረሱ ወደ ገራልታ አካባቢ የደረሱ የተወሰኑ ጉዳቶች ዝርዝር እጃችን ላይ ያለ መረጃው። ነገር ግን አጠቃላይ በክልሉ ቅርሶች ላይ የደረሰውን ዝርዝር ጉዳይ በሚመለከት ተጨማሪ ጥናት ካላጠናን በቀር ከሁለተኛው ዙር በነበረው የሰላም እጦት እና ጦርነት መረጃዎችን ማግኘት አልቻልን ማለት ነው። የመጨረሻው ጥያቄ ወጣቶችን የሚመለከት ነው። የበርካታ ወጣቶች የእንጀራ ምንጭ ነው ይሄ የቱሪዝሙ መስክ። ጦርነቱ በፈጠረው ውድመት ምክንያት ያለ ስራ የቀሩ ወጣቶችን ዳግም ወደ ስራ ለመመለስ የታሰቡ መላዎች ይኖሩ ይሆን? አሉ። በርካታ የታሰቡ ጉዳዮች አሉ። እንደምታውቀው በአሁኑ ሰዓት እስከዛሬ ቀን ድረስ አብዛኛው ሰው ከአካባቢው ተፈናቅሎ ወደ ቦታው አልተመለሰም። ስለዚህ የመጀመሪያው ነገር የሚሆነው በየአካባቢው ያው የመንግስት ኃላፊዎች የነበሩ ወደ ቦታው እንዲመለሱ ይደረጋል። እሱን ተከትሎ አገልግሎት ሰጪ ተቋማት ላይ እየሰሩ የነበሩ የቱሪስት ቱሪዝም ሰራተኞች እና ሌሎቹም ጭምር ወደ ቀያቸው እንዲመለሱ ማድረግ የመጀመሪያው ስራ ነው። ሰው ከተመለሱ በኋላ ወደ ነበረው ወደ ቀድሞ ስራቸው አገልግሎት መስጠት እንዲጀምሩ አስፈላጊ የሆኑ ስልጠናዎች፣ የሳይኮሎጂካል ማበረታቻዎች በተመሳሳይ አስፈላጊ ግብአቶችን ሁሉ አሟልተን የቱሪዝም ዘርፍ ቶሎ እንዲያንሰራራ እና ለሀገር ኢኮኖሚም ለአካባቢው ማህበረሰብም አስተዋጽኦ እንዲያበረክት ከፍተኛ ጥረት ለማድረግ ግድግዱ ስራዎችን እየሰራን ነው ግራውንድ ላይ በቱሪዝም ሚኒስትሪ በርካታ ነገሮችን ፕላን አድርገናል። ኦልሬዲ ከክልሎች ጋርም ግንኙነት ጀምረናል። ለምሳሌ አሁን ከአማራ ክልል፣ ከአፋር ክልል ጋር ከተቋሙ ኃላፊዎችም ጋር ጭምር ቁጭ ብለን የጋራ እቅዶችን አውጥተናል እና በተሻለ አቅም የቱሪዝሙ ዘርፍ እንዲያንሰራራ ሰዎቹን ከመመለስ ጀምረው ሰዎቹ በቦታቸው ከሆኑ በኋላ አስፈላጊውን ስልጠና ሰጥቶ የአገልግሎቱን ለመስጠት የሚያስፈልጓቸውን ማንኛውም ማቴሪያልም ከማቴሪያል ውጭ ያሉ ሰብአዊ ድጋፎችን ጭምር አድርገን ስራቸውን እንዲጀምሩ ለማድረግ ስራዎችን እየሰራ። አቶ ስለሺ ግርማን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ዲዛይነር ትግስት ሰይፈ ሮት ኢንስታይል የተሰኘ ከቆዳ ምርቶች የተሰሩ ቦርሳዎችን ለዓለም ገበያ የሚያቀርብ ተቋምን መስራችና ኃላፊም ናት። የማንዴላ ዋሽንግተን ፌሎው የነበረችው ትግስት የመሰረተችው ሮት ኢንስታይል የተሰኘው ተቋሟ እንደ አውሮፓውያን አቆጣጠር በ2018 ቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ የንግድ መለየው የሚል ሽልማትን፣ ባለፈው ዓመት ደግሞ የጀርመን ተቋም በሆነው የንግድ ውድድር ዘጉድ ቢዝነስ ላይም ተሸላሚ መሆን ችላለች። ኤደን ገረመው ትግስትን አነጋግራ ያሰናዳችሁን ዘገባ ቀጥሎ ታሰማናለች። ሩት ኢንስታይል ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል አንዱ ነው። ንጹህ ከቆዳ የተሰሩና ጥራት ያላቸውን ምርቶችም ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ አምስት ዓመት ሆኖታል። የሩት ኢንስታይል ተቋም መስራችና ዲዛይነር ትዕግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች ባክግራውንዴ ከቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግ ባግራውንድ አለኝ። የኮምፒተር ሳይንስም በማኔጅመንት ኢንፎርሜሽን ሲስተም ዲግሪ ያለኝ ማስተር ማርኬቲንግ ላይ ነው የሰራሁት። እና ሩስን ስታይል ከመጀመሪ በፊት በአይቲውም እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሮ ይሰራ ነበረ። የተወሰነ አመት ደዛ ሰርቻለሁኝ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት ወንድሜ የከፈተው ቢዝነስ ነበር። እሱን ማኔጅ በማድረግ ነው የጀመርኩት። ወንድሜ የሚኖረው አሜሪካ ነው፣ ግን እዚህ የአስመጪ እና እንደ ስቶር ነበረን። እንደ ዲፓርትመንት ስቶር ከፍተን የአሜሪካ ብራንዶችን ትልልቅ ብራንዶች ነበረ እሱ ከዛ ይልካል፣ እኔ እዚህ ነው ማኔጅ የማደርግ የነበረው እና አክቹዋሊ የመነሻው ራሱ ለዚህ ለሩትን ስታይል መነሻው እሱ ነበረ የነበረው። በጣም ትልልቅ ብራንዶች ናቸው የሚመጡት። ብዙዎቹ እንደውም በጨርቅ የተሰሩ አሉ፣ ሴንቲቲክ ናቸው ግን የሚሸጡበት ዋጋ ብራንዳቸውን፣ ዋጋቸው ሲወጣ የነበረው እና ያንን በማየት እኔ ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻልነው የሚል ያ ነው መነሻ። የራሱ የነበረው ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግ እና ስራዋን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች። ይህንን ነገር እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው መጀመሪያ ማጥራት ነው። እንዴት ነው የሚሰራው ምክንያቱም ምንም ኢንፎርሜሽን አልነበረኝም። እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው? ሰራተኞቹ እንዴት ነው የሚሰሩት? የኳሊቲውንም ጥራቱንም ነው፣ አክሰሰሪዎች እስከ የት ነው የሚገኙት የሚለውን ማጥናት ጀመርኩ እና ኢቨን ስፌቱን እና ፓተርን ራሱ ለአንድ አስተማሪ ጋር ለብቻዬም ማለት ነው ተምሬ አለሁ። ኦልሞስት ወደ አንድ ወር ወስጃ ያለሁ ትምህርቱን ምክንያቱም እኔ ላልሰፋው እችላለሁ፣ ሌላ ላሰራ እችላለሁ፣ ግን ማወቅ አለብኝ ብዬ ስላመን ወስጄ ነው። ከዛ በኋላ ነው ወደ ስራ ጀምር። በሁለት ሰራተኛ ነው የጀመርነው። አሁን ላይ ቋሚና ጊዜያዊ ከሀያ አምስት በላይ ሰራተኞች አሉን። ሱቅ አለን፣ መሸጫ ሱቅ ኤድና ሞል ላይ መሸጫ ሱቅ አለ እንደገና፣ ለኢንተርናሽናል ገበያውም ዌብሳይት ላይም እንሸጣለን። እንደገና የኦንላይን ላይ የሚሸጡ የእኛን ፕሮዳክቶች የሚሸጡ ደግሞ ሪቴሎች፣ ሌሎች ካምፓኒዎች አሉ። ዩኬም ላይ ሳውዝ አፍሪካም ያሉ የእኛን ፕሮዳክት የሚሸጡ ኦንላይን ሌሎች ስቶሮችም አሉ። እንደገና የአሜሪካ ኒውዮርክ ላይም ሁለት ሺ አስራ ዘጠኝና ሀያ ላይ ቬጋስ እና ኒውዮርክ ግስት ትግስት እዚህ ስራ ውስጥ ከገባች በኋላ እንደ አውሮፓን አቆጣጠር በ2017 ዓ ም በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህፃረ ቃሉ ያሊ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ አመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ችላለች። ትግስት በያሊ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዲህ ትዘረዝራለች። ከጀመርን ጀምሮ ያው በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ እንደገና የንግድ ትርኢቶች ላይ ስንሳተፍ ነው የቆየ ነው። ለጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል። ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዛ ያሳይተናል እንደገና ህውብ አፍሪካ ላይም አዲስ አበባ ላይ ስ ወደ ሁለት ሶስት ዓመት ተከታታይ እንደ ፋሽን ሾ ኮሌክሽናችን የምናስተዋውቅበት ፕላትፎርሞች በመታወቁም ሁለት ሺ አስራ ስምንት ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል። እንደ ብራንድ ማለት ነው። ሁለት ሺ ሀያ አንድ ላይ ደግሞ በጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፕቲሽን ዋርድ አግኝተናል። ማንድ ለዋሽ ሁለት ሺህ አስራ ሰባት ላይ ፌሎ ነበርኩኝ። በቢዝነስ ኢንተርፕረነርሺፕ ትራክ ማለት ነው። የነበረው ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዚያ ያሉትን እና በጣም ትልቅ ኢንፑት አለው እንደ ቢዝነስ ብዙ አይን የሚከፍት እንትን ነበረው። አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው። የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም። የኮቪድ-19 ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠማት ካሉ ተግዳሮቶች መካከል ጥቂቶቹን እንዴት ትጠቅሳለች? እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ከዛ በኋላ ያንን የምንለይበትን ነገር ካወቅኩኝ ከዛው ላይ እየመጣ ያለው ያው ኢንዱስትሪ ላይ ችግሩ ትልቁ ችግር አክሰሰሪ ነው ቆዳው ነው እንጂ ያለን እዛው ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው እሱ ነው ሁሉም የቆዳ አምራች የሚከፋፈለው። እስካሁንም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር አሁን ለምሳሌ ይታዘዝ አሁን ታነሪውም ላይ ቆዳውን የሚያመርቱት ላይ ማለት ነው ይል ደፍቶ በፕሮሰስ ሆኖ የሚወጣበት ስቴጅ ላይም እነሱም ጥራት ያለው ቆዳ አይደርሳቸውም። ምክንያቱም ያው የቆዳ ጥራት ከላይ ከእንትን ነው የሚጀምረው። ገና ከእንስሳው እድገት ነው የሚጀምረው፣ ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ እየሄደበት ደረጃ ነው ብዙ ዲፌክትም የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ስቴጅ ነው ይዞ የሚያሳየው። እዛ ላይም ነው ታነሪዎች እሱ ራሱ ለእነሱም ትንሽ አስቸጋሪ ነው ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም እንደገና ያው የኬሚካል እጥረቶች የሚኖራሉ ያው መተው ከውጭ የሚሆኑ ስለሆኑ ማለት ነው። እነሱ እነሱ ያው ኢንዱስትሪው ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው። ሩት ኢንስታይል ከዘጉድ ቢዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም የመሆን አላማ ይዞ እየሰራ መሆኑንም የተቋሙ መስራች ትዕግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አዲሱ የኮሮና ቫይረስ ዝርያ በዓለም ላይ ታይተው በማይታወቅ ፍጥነት እየተሰራጨ ነው ሲል የዓለም ጤና ድርጅት አስጠንቅቋል። በተለይ የኮቪድ-19 መከላከያ ክትባት ስርጭት በአፍሪካ ዝቅተኛ መሆኑ ችግሩን የበለጠ እንደሚያባብሰው የጤና ባለሙያዎች ያስጠነቅቃሉ። ይህንን አስመልክቶ ያነጋገር ናቸው በደቡብ አፍሪካ የሕክምና ባለሙያዎች ፕሬዚደንት የሆኑትና አዲሱን የኮቪድ ቫይረስ ዝርያ ያገኙት ዶክተር አንጀሊና ኮቴዝ፣ አፍሪካ ክትባቱን በእኩል ደረጃ አግኝታ ቫይረሱን መቆጣጠር ካልቻለች ቀሪው ዓለም ብቻውን ከስጋት ነፃ መሆን አይችልም ይላሉ። ስመኝ የቆየ ዶክተር ኮቴዝን ኦሚክሮን እያስከተለ ባለው ጉዳትና ተያያዥ ጉዳዮች ዙሪያ አነጋግራችኋለች። ዶክተር አንጀሊክ ኮቴዝ ለአዲሱ የኮቪድ-19 ዝርያ ኦሚክሮን ለመነጋገር ፈቃደኛ ስለሆኑ አመሰግናለሁ። እንግዲህ እስካሁን ያለው መረጃ የሚያሳየው አዲሱ ዝርያ በከፍተኛ ሁኔታ የሚተላለፍ እንደሆነ፣ ግን ከፍተኛ የሕመም ስሜት እንደሌለው ነው። ያ ማለት የሚያሳስብ በሽታ አይደለም ማለት ነው? በጣም ጥሩ ጥያቄ ነው። ስለዚህ የኮቪድ-19 ቫይረስ ዝርያ ማወቅ ያለብን ዋናው ነገር ምንም እንኳን የበሽታው ምልክቶች በጣም ቀላል የሚባሉ አይነት ቢሆኑም ጭራሹን ሰው አይታመምም ማለት አይደለም። ብዙ ሰዎች ይታመማሉ። በተለይ ደግሞ ክትባት ያልወሰዱ ሰዎች መሰረታዊ የሆኑ ሶስት ምልክቶች ይኖሯቸዋል። ያም የራስ ምታት፣ የሰውነት ቁርጥማትና የጡንቻ ህመምና ድካም ናቸው። ባለፉት ጥቂት ሳምንታት እንዳየ ነው። ክትባት ያልወሰዱ ሰዎችም የሚኖሯቸው ራስ ምታትና የሰውነት ቁርጥማት ከተከተቡ ሰዎች ጋር ሲነጻጸድ እጅግ ከፍተኛ ነው። ስለዚህ ይሄንን በደንብ መረዳት ያስፈልጋል። ሌላው ደግሞ ሰዎች ጽኑ ህመም አጋጥሟቸው ወደ ሆስፒታል ወይም ጽኑ ህሙማን ህመምተኛ ክፍል የሚገቡ ከሆነ ሆስፒታሎች በሚያደርጉት ምርመራ የኮቪዱ ዝርያ ኦሚክሮን ይሁን ዴልታ መለየት አለባቸው። ያን ማድረግ ቀላል ነገር ነው። ያ የሚጠቅመው በጽኑ ህሙማን ላይ ከኦሚክሮንና ከዴልታ ዝርያ የትኛው የከበደ የህመም ስሜት እንዳለው ለማወቅ ነው። ሌላ እንግዲህ ስለዚህ አዲስ የኮቪድ ዝርያ የምንሰማው በወጣቶች ዘንድ የበለጠ ተላላፊ መሆኑን ነው። እስካሁን ባለው መረጃ ህጻናትን በተለይ ክትባት መውሰድ የማይችሉ ልጆችን ምን ያክል ያጠቃል? ልክ ከአስራ ሁለት ዓመት በታች ያሉ ልጆቻችን ገና እየተከተቡ አይደለም። እናም ልጆች የበለጠ እየታመሙና ሆስፒታሎች እየገቡ እንደሆኑ የሚያሳዩ ሪፖርቶችንም እናያለን ግን መጀመሪያ ወረርሽኙ ሲጀምር ከትልልቅ ሰዎች ይልቅ ልጆች ነበሩ ቶሎ ቶሎ ይታመሙና ያስተላልፉ የነበረው። ያ ደግሞ ምክንያቱም ትምህርት ቤት ስለሚሄዱ የበለጠ ቅርርብ ስላላቸውና ደግሞም ከጓደኞቻቸው ጋር የበለጠ ጊዜ ስለሚያሳልፉ ነው። ከዛ ትምህርት ቤት ሲዘጋ ግን የሚታመሙ ልጆች ቁጥር በጣም ቀነሰ። ስለዚህም ጥያቄውን ለመመለስ በተለየ ሁኔታ ልጆችን የሚያጠቃ አይደለም። ሌላው ከዚህ አዲስ የኮቪድ ዝርያ ጋር ተያይዞ የሚነሳው የኮቪድ-19 ክትባት አስተማማኝነት ነው። አሁን በጥቅም ላይ የዋሉት ክትባቶች ኦሚክሮንን ለመከላከል ያላቸው ብቃት ምን ያክል ነው? ለምሳሌ በቅርቡ የወጣ ዜና የፋይዘር ሁለት ዙር ክትባት ብቻውን በቂ እንዳልሆነና የማበረታቻ ወይም ቡስተር ክትባቱን መውሰድ እንደሚያስፈልግ ይገልጻል። ልክ ነው? ከፋይዘር የተገኘው መረጃ የሚያሳየው ማበረታቻ ክትባቱን መውሰድ የበለጠ እንደሚከላከል ነው። ግን ወደ ጥያቄ ስመለስ ኦሚክሮንን ካገኘንበት ጊዜ አንስቶ በጤና አገልግሎቶች ውስጥ ያየነው ምንድን ነው? ክትባቱን የወሰዱ ሰዎችም ኮቪድ ሊይዛቸው መቻሉን ነው። ክትባቱ ሙሉ ለሙሉ ወስደው ከዚህ በፊት ኮቪድ ይዟቸው የሚያውቁ ሰዎችም በድጋሚ ሊይዛቸው ይችላል። በሌላ ወገን ደግሞ ክትባቱን ያልወሰዱ ሰዎች ቫይረሱ እንደሚይዛቸውም አይተናል። ሁሉንም አይነት ሁኔታዎችን በተለያየ መልኩ አይተናል። ነገር ግን አብዛኛውን ጊዜ ክትባቱን የወሰዱ ሰዎች የሚያሳዩት ምልክት በጣም ቀላል የሚባል ነው። ያ ማለት ክትባቱ ይረዳል ማለት ነው። ክትባቱን የወሰዱ ሰዎች የሚያጋጥም ራስ ምታት ወይም የጡንቻ ሕመም ክትባቱን እንዳልወሰዱት ሰዎች የበረታ አይደለም። ሆስፒታል የሚገቡ ሰዎች ቁጥርም በቅርቡ እየጨመረ ሄዷል፣ ግን አሁንም በአብዛኛው ያልተከተቡ ሰዎች ናቸው እየገቡ ያሉት። ስለዚህ ፋይዘርም ሆነ ጆንሰን ኤንድ ጆንሰን ቫይረሱን ለመከላከል ክትባት በጣም አስፈላጊ ነገር ነው። እንግዲህ እንደምናውቀው አፍሪካ ውስጥ የኮቪድ-19 ክትባት አቅርቦት እጅግ በሚባል ደረጃ በጣም አነስተኛ ነው። ይሄ ምናልባት አዳዲስ የኮቪድ-19 ዝርያዎች አፍሪካ ውስጥ እንዲስፋፋ ሊያደርግ ይችላል። ከዛ ጋር አያይዘው ደግሞ ምናልባት በዓለም ላይ የሚታየው የክትባት ስርጭት አለመመጣጠን በአጠቃላይ በዓለም ደረጃ የሚያደርሰው ተጽዕኖ ምን ይመስላል? በመጀመሪያ ደረጃ ሁሉም ሰው ክትባቱን ካላገኘ በስተቀር ማንም የሰላም እንቅልፍ አይኖራውም። በመርፌ የሚሰጠው ክትባት በርካታ የማከማቻ፣ የሰው ኃይል አቅምና ሌሎች ችግሮች አሉበት። ስለዚህም እኔ በዚህ ላይ ያለኝ አቋም የመድኃኒት ማምረቻ ተቋም ቢኖረኝ ቅድሚያ ሰጥቼ የማጠነው ክትባቱ በእንክብል መልክ ወይም በአፍንጫ በኩል በሚረጭ መድኃኒት መልክ የሚወሰድበትን መንገድ ነው። ያ በርካታ ሕዝብ ባለበት ቦታ ለማሰራጨት ቀላል ይሆናል። ብዙ ገንዘብም አይጠይቅም። ስለዚህ ብዙ ነገር ይቀይራል። አሁን ያለው በመርፌ የሚሰጠውን ክትባት ማሰራጨት ግን እዚህ ደቡብ አፍሪካ እንኳን በጣም አስቸጋሪ ነገር ነው። ይሄ ባደጉት ሀገራት ምናልባት ቀላል ሊሆን ይችላል። ዋናው ነገር ክትባቱ በአፍሪካ እስካልተዳረሰ ድረስ በየትኛውም መልኩ ድንበር ቢዘጋ፣ ጉዞ ቢከለከል፣ ሌላው ዓለም በሰላም መተኛት አይችልም። የድንበር መዝጋትን ጉዳይ ካነሱ እንግዲህ ደቡብ አፍሪካ የኦሚክሮንን ዝርያ በማግኘትና ለአለም በማሳወቅ ትልቁን ሚና ተጫውታለች ግን ደግሞ ያንን ተከትሎ በደቡብ አፍሪካ ሀገሮች ላይ የተለያዩ የጉዞ ክልከላዎች ተጥለዋል እርሶ ይህንን የቫይረስ ዝርያ ለማግኘት ትልቁን ሚና ተጫውተዋል ና ይህ የጉዞ ክልከላ ምን አይነት ስሜት ፈጠረቦት የቫይረሱን ስርጭት ለመግታት እንደ ባለሙያ የሚመክሩትስ ምንድን ነው ከእዚህ በኋላ በእንደዚህ አይነት ጉዳዮች ላይ ፖሊሲ የሚኖር ይመስለኛል። የዓለም የጤና ድርጅትም ጉዳዩን እያየው ነው። ሙያው በሚጠይቀው ግዴታ መሰረት ሳይንቲስቶች አዳዲስ የኮቪድ አስራ ዘጠኝ ዝርያዎችን ዓለም ምን ይለኛል ሳይሉ ወይም የጉዞ ክልከላ አይነት ቅጣት ይጫንብኛል ሳይሉ ያለ ፍርሃት በግልጽ መረጃዎችን ለመቀያየር የሚረዳ መስፈርት መኖር አለበት። ያ እጅግ አስፈላጊ ነገር ነው። ለእኔ ክልከላው በጣም የሚያስቆጣ ነገር ነው። ማመን አልቻልኩም ነበር። ድንበር ከመዝጋት በፊት ሰዎች እንዲከተቡ ማድረግ፣ መሰረታዊ የሆኑ ርቀትን መጠበቅ፣ የፊትና የአፍንጫ መሸፈኛ ጭንብሎችን መጠቀም፣ ሰዎች እንዳይሰበሰቡ የማድረግ የመሳሰሉት እርምጃዎች ናቸው መወሰድ ያለባቸው። ምናልባት ለአፍሪካ ሀገራት መሪዎች ወይም ህዝቦች ራሳቸውን በተለይ ከዚህ ከአዲሱ ዝርያ ከኦሚክሮን ለመጠበቅ ምን ማድረግ አለባቸው? again the the basics the treatment lies in the basics of the simplicity ቅድም ያልኳቸው መሰረታዊ የመከላከያ መንገዶች ማስክ መጠቀም፣ ርቀትን መጠበቅ የመሳሰሉትን መፈጸም አለብን። እንደምታውቂው አፍሪካ ውስጥ መጓጓዝ አስቸጋሪ ነገር ነው። ምክንያቱም ሰዎች የሚጠቀሙባቸው አውቶቡሶች ወይም ታክሲዎች በርካታ ሰዎችን ይጭናሉ። ሀያ ሰው መጫን ያለባቸው ስልሳ ሰዎች ይጭናሉ። ስለዚህ ያንን ማስቀረት የምንችልበትን ሁኔታ መፈለግ ሰዎች የአፍና የአፍንጫ መሸፈኛ ጭንብል የመግዣ አቅም ከሌላቸው ያንን በርካሽ ዋጋ ማቅረብ የሚቻልበትን መንገድ መፈለግ አለባቸው። ላለው እስካሁን ባለው ሁኔታም፣ ክትባቱም በተለይ በገጠራማ የአፍሪካ አካባቢዎች ለማዳረስ ዋጋው እጅግ ከፍተኛ ነው። ዶክተር አንጀሊክ ኮቴዝ በአዲሱ የኮቪድ-19 ዝርያ ኦሚክሮን ዙሪያ የሙያዊ አስተያየቶን ስላጋሩን በአድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ጊዜአችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስከአሁን ድረስ አብረናችሁ ነበር። የነገሰው ይበለን። መልካም ምሽት።